በኢትዮጵያ ማንነትን መሰረት ያደረገ ጥቃትንና ሱዳን የኢትዮጵያን ድንበር መጣሷን በመቃወም ሰላማዊ ሰልፍ እንደሚያደርግ ባልደራስ እውነተኛ ዲሞክራሲ ፓርቲ አስታወቀ። ፓርቲው ለሰልፉ እውቅና ለማግኘት ለሚመለከተው አካል ማመልከቻ ማስገባቱን ገልጿል። መለስካቸው አመሃ ዝርዝር አለው። ባልደራስ ዛሬ ረፋዱ ላይ በጠራው ጋዜጣዊ መግለጫ በአራት ዋና ዋና ጭብጦች ዙሪያ በአዲስ አበባ ከተማ በሚቀጥለው እሑድ ሰላማዊ ሰልፍ እንደሚያደርግ አስታውቋል። የፓርቲው የሕዝብ ግንኙነት ኃላፊ ዶክተር በቃሉ አጥናፉ በሰጡት አጭር መግለጫ እንዳብራሩት ካለፉት ሁለት ዓመታት በላይ በኢትዮጵያ የተለያዩ ክፍሎች እየተከናወነ ይገኛል ያሉት ማንነትን መሰረት ያደረገ ግድያን መ የተቃውሞ ሰላማዊ ሰልፉ የመጀመሪያ አጀንዳ ነው። ማንነትን መሰረት ያደረገ ጥቃትን መንግስት እንዲያስቆም ወይም እንዲከላከል ጥሪ የሚያደርግ ነው። ሁለተኛ የባልደራስ አመራሮች ኢፍትሐዊ በሆነ መንገድ በእስር ቤት ነው የሚገኙት። ስለዚህ እነሱን ለማስፈታት የተጀመረ ንቅናቄ ነው ሁለተኛው አጀንዳ። ሶስተኛው የኦሮሚያ ክልላዊ መንግስት በአዲስ አበባ ከተማ ላይ ከፍተኛ የሆነ ግንባታዎችን ያካሄደ ነው። ይህ ደግሞ ሙሉ በሙሉ ህገ መንግስታዊ ስርአቱን የጣሰ ነው። የኦሮሚያ ክልላዊ መንግስት በአዲስ አበባ ከተማ ላይ የሚያደርገውን ህገወጥ ግንባታዎችን በመቃወም ነው። አራተኛው ሱዳን በሀገራችን ታሪክ ተሰምቶም ከሆነ ታይቶ በማይታወቅ መንገድ አርባና አምሳ ኪሎ ሜትር ጥሳ ሉዓላዊነታችንን ደፍራለች። ስለዚህ መንግስት ይህንን ጉዳይ ምላሽ እንዲሰጥ የሚጠይቅ አራት መሰረታዊ ጭብጦች አሉት። ሰላማዊ ሰልፍ ነው የምናካሄደው። ሰላማዊ ሰልፉ መስቀል አደባባይ ላይ ይካሄዳልኝ ዶክተር በቃሉ ሰላማዊ ሰልፉን እውቅና የማግኘት ጉዳይና በሁለቱ ሀገሮች መካከል አሁን የተፈጠረውን ቆስ ለመፍታት የኢትዮጵያ መንግስት በወሰደው አቋም ላይ ፓርቲው ያለውን ጥያቄ ምን እንደሆነ እንዲያብራሩ ጋዜጠኞች ላቀረቡት ጥያቄም ምላሽ ሰጥተዋል። ፈቃዱን በተመለከተ ሰላማዊ ሰልፍ መውጣት ህገ መንግስታዊ መብት፣ ለመንግስት ማሳወቅ አለብን። ለመንግስት የምናሳውቅበት ምክንያት መንግስት ለሚወጣው ሰላማዊ ሰልፍ ዜጋ ጥበቃ እንዳካሄድ ብቻ ነው ማሳወቅ ያለብን። ሰላማዊ ሰልፍ እንወጣለን ብለን ማስታወቂያ የተለያዩ ሚዲያዎች ኢንፎርም አድርገን ኮሚኒኬት አድርገናል። ለመንግስትም ደብዳቤ ጽፈናል። መንግስት ይህንን ጉዳይ የሚከለክልበት ምክንያት አለ ብለን አናምን። የሱዳን በተመለከተ ሁለት ሀገራት ድርድር የሚካሄዱት እያንዳንዳቸው የራሳቸውን ሉዓላዊነት ካስከበሩ በኋላ ነው። አርባ እና ሀምሳ ኪሎ ሜትር ድንበር ተወስዶብን ድርድር መካሄድ ተገቢ ነው የሚል እምነት የለን። የድርድሩ ሂደት መካሄዱ እንደግፋለን ግን ይህን ያህል ጊዜ ሊወስድ የሚገባ የድርድር ሂደት አስፈላጊነት አለው ብለን አናም ድርድሩም ከተካሄደ ሱዳኖች በፊት የያዙትን ድንበር ይዘው ኢትዮጵያ የያዘችውን ድንበር ይዛ ነው ድርድር መካሄድ ያለበት። በመንግስት በኩል በተደጋጋሚ እንደተገለጸው ኢትዮጵያ በሁለቱ ሀገሮች ድንበር ላይ የተፈጠረውን ችግር በሰላማዊ መንገድና በድርድር ለመጨረስ ያላትን ፍላጎት ገልጿል። ይሁን እንጂ ወደ ሰላማዊ ድርድሩ ለመግባት የሱዳን ኃይሎች ወደ ነበሩበት ስፍራ መመለሳቸው ቅድመ ሁኔታ እንደሆነ ማስገንዘቡ አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ